በጣም ማለት ነው። ከተበዳው አንዱ ወር ምናምን ሆኖ በቃ ነው። በቃ እንዳስደስተኝ እፈልጋለሁ። በደንብ አድርግ ያስደስሻሉ እግዚአብሔር ጋሽ ወንድ። ለዚህ ወሬ ለዚህ ወሬ ንስታ ይገባኝ።